85 በመቶ የሚሆነው የኢትዮጵያ አርሶ አደር እና አርብቶ አደር የዝናብ ውሃን ጠብቆ ነው የሚተዳደረው። በየዓመቱ በሚዘንበው የዝናብ መጠን ማነስ ከአምራች ገበሬዎቹ ህይወት በተጨማሪ በምግብ አቅርቦት ላይ ከፍተኛ እጥረት ይገጥማል። በተደጋጋሚ በኢትዮጵያ የሚከሰተውን የውሃ እጥረት፣ በተያያዥነትም ረሀብና ድርቅን እንዴት ለመቋቋም እንደሚቻል የተለያዩ የውሃ አጠቃቀም ዘዴዎች ሲተገበሩ ቆይተዋል። የውሃ እጥረት ችግርን በኢትዮጵያ ለመቅረፍ ምን መደረግ አለበት? በመቀሌ ዩኒቨርሲቲ ረዳት ፕሮፌሰር የሆነችው የደንና የምግብ ሳይንስ ባለሙያ ሳራ ተወልደ ብርሃን በውሃና በአየር ንብረት መዛባት ዙሪያ ሙያዊ አስተያየቷን ሰጥታናለች። የምናገኘውን ውሃ በበቂ ሁኔታ እየተንከባከብን ዘንበውንም ዝናብ አቁርን በመያዝ ወንዞች፣ ምንጮች እንዲጎለብቱ በማድረግ ችግሩን ለማሸነፍ የምንችልባቸው መንገዶች እንዳሉ የተለያዩ ጥናቶችም ኢትዮጵያ ውስጥ እራሱ የተሰሩ እንደዛ አይነት ስራዎች ያመላክታሉ። ግን ዝናብ ከሌለ የለም ውሃ ማለት ነው እና ለምሳሌ አመታት ሲጎርፉ የነበሩ ወንዞች በዚህም ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው። ወንዞቹ ደግሞ እንግዲህ የሚመጡት ከምንጭም ተፋሰሳቸው ከሚመጣላቸው ውሃ ነው። ተፋሰሱን ሙሉ ይዞ ውሃ የለም ማለት ነው። ዝናብ ካልዘነበ ውሃ የለም። በእርግጥ እኛ ሁል ጊዜ የሚዘንብ ዝናብ ላይ ብቻ ተመርኩዘን መቆየትና መኖር አለብን ወይ ወይስ ለውጥ ማምጣት አለብን የሚለውን አንስተን ብናወራ፣ ዝናብ እየጠበቅን የምናካሄደውን እርሻ መቀየር እንዳለብን አምናለው። የዘንድሮ ክረምት ነው መጥፎ የነበረው፣ እና አምና የነበረው ጥሩ ክረምት ላይ የነበረውን ውሃ በሙሉ ሰብስበን የፈለግነውን ያህል ማቆየት ብንችል እና ለመጥፎ ጊዜ መጠቀሚያ ማድረግ ብንችል ጥሩ ነው። ያንን መስራት የምንችልበትን መንገዶች ደግሞ ያው የውሃ ምህንድስና ሙያ ላይ ያሉ፣ የተፈጥሮ እንክብካቤ ሙያ ላይ ያሉ እንደኔ የደን ልማት እንክብካቤ፣ የተፈጥሮ እንክብካቤ ላይ ያሉ ሰዎች ብዙ ስራ መስራት ጠበቅብናል። በዓለም አቀፉ አየር ንብረት ጥበቃ ላይ ኢትዮጵያ በምን መልኩ አስተዋጽኦ ማድረግ ትችላለች? አንደኛ የኢትዮጵያ ሕዝብ ለራሱ ሲል ውሃ ከማቆርን ባለፈ ደንን በማልማት አካባቢውን በመንከባከብ የአየር ለውጥ የአየር ንብረት ለውጡን ጋብ እንዲል ወይም ደግሞ ለመግታት የበኩሉን አስተዋጽኦ ማድረግ አለበት። ድርቁም የሚመጣው በዛ ምክንያት ነው። የአየር ውስጥ ያሉት ዩቪ ሬዝ የሚጨምሩት በዛ ምክንያት ነው። ሌሎችም ችግሮች አሉ ተያይዞ የሚመጡ እና ያን ሁሉ ለመቋቋም እኛም የበኩላችንን እናደርጋለን፣ የተቀረው ዓለም የበኩሉን ያደርጋል። ከዛ እንግዲህ ተስፋ እናደርጋለን ወደ ተሻለ ዓለም እንመጣለን። እያንዳንዱ የኢትዮጵያ ግለሰብ አሁን እየተከሰተ ያለውን የውሃ እጥረት እንዲሁም የአየር ንብረት ለውጥን ለመቀነስ ምን ቢያደርግ የተሻለ ነው? እያንዳንዱ ሰው ከቤቱ የሚችለውን ቢያደርግ፣ ከሰልም መጠቀም ሲኖርብን ነዳጅ ቆጣቢ የሚባሉ እንደ ምርጥ ምድጃ አሉ የተለያዩ ነዳጅ የሚቆጥቡ አይነት እንድጃዎች አሉ። ያንን በማድረግ ከዛ ሁሉም ደግሞ በየአቅሙ አንድ ዛፍ ቢያለማ የአካባቢውን አየር መቀየር ይችላል እጽዋት መኖሩ። ከዛም ያለፈ ግን ለዓለም አቀፍም አስተዋጽኦ እያደረግን ነው። ለልጆቻችን የምናስረክባትን ሀገር አሳምረን አስተካክለን እየተውን ነው። ይህንን ማድረግ ብንችል ጥሩ ነው። እንደገና ደግሞ ለምንጠቀምባቸው ነገሮች ሁሉ ሰብንና እየተጠነቀቅን ብንጠቀም ኬሚካሎችንም ብሎ ያለአግባብ መጠቀም ብንተው፣ ለምሳሌ አረም ማረም ስንችል ጉልበት እኛ ሀገር ርካሽ ስለሆነ ማለት ነው። አረም መከላከያ ከመርጨት መድኃኒት በብዛት ከመጠቀም ብንጠነቀቅ የአካባቢውን ጤንነት ጠብቀን ለመጓዝ ማለት ነው። እንዲ እንዲህ አይነት አማራጮች ብንከተል ጥሩ ነው። አካባቢያችንን እንዴት አድርገን እናስተካክል እያልን በያለንበት ሙያ እያሰብን ብንሰራ ጥሩ ነው ብዬ አስባለሁ።